ከሩብ ምእተ ዓመት በላይ በስልጣን የቆየው የኢትዮጵያ ሕዝቦች አብዮታዊ ዴሞክራሲያዊ ግንባር ኢህአዴግ ከገባበት አጣብቂ ለመውጣት ተሿሚዎቹን ሊገመግም እንደሆነ አስታውቋል። ከጠቅላይ ሚኒስትር ኃይለማርያም ደሳለኝ አማካሪዎች መካከል አቶ አባይ ፀሐዬ ግንባሩ የመንግስት ተሿሚዎችን አመኔታ በሰራተኛ በህዝብ በፓርቲ ዘንድ አለው ወይስ የለውም፣ ውጤታማ ነው ውጤታማ አይደለም ብሎ ሊገመግም እንደሆነ ጠቁመዋል። ሌላው የጠቅላይ ሚኒስትሩ አማካሪ አቶ በረከት ስምዖን በበኩላቸው የመንግስት አስፈጻሚ አካላትን በአዲስ መልክ እናደራጃለን ሲሉ ተደምጠዋል። የዶይቼ ቨለ የፌስቡክ ገጽ ተከታታዮች ግን የኢህአዴግ ሹምሽር ለውጥ ማምጣቱን ይጠራጠራሉ። አስተያየት ከሰጡት አንዱ ጌትነት በላይ፣ ኢህአዴግ እኮ በ1993 በክቶ እንደገና ታደስኩ ብሎ መቅረቡ ይታወሳል። መብከት፣ መበስበስ ከአንዴ በላይ ይደብራል። አሁን እኮ በህዝብ ላይ ጦርነት በይፋ ታውጇል። ማንን ለማስተዳደር ነው መታደስ የሚያስፈልገው ሲሉ ይጠይቃሉ። ቹቹ ደግሞ ላኛውን ማን ያደራጀው? ሁሌ ታችኛው አመራር ጥፋተኛ ከተባለ የሱ አለቃስ ላኛው ጤነኛ የሆኑ ብለዋል። ኢህአዴግ ተሀድሶ ያስፈልገኛል ያለው የአስራ አምስት ዓመታት የስራ ክንውኑን በአራት ቀናት ከገመገመ በኋላ ነው። ግንባሩ ከዚህ ቀደም የገጠሙትን ፖለቲካዊ ቀውሶች በግምገማ ለመፍታት ቢሞክርም መሰረታዊ ለውጥ ማምጣት ግን የቻለ አይመስልም። የፖለቲካ ተንታኝ አቶ ቻላቸው ታደሰ ኢህአዴግ የሚከተለውን የዲሞክራሲያዊ ማዕከላዊነት መርህ ያልተቀደሰ ጋብቻ ብቻ ይሉታል። ዲሞክራሲያዊ ማዕከላዊነት የሀሳብ ነጻነትና የአብላጫ ድምፅን የሚቀበል ቢሆንም በመርህ ደረጃ በዋናነት ግን አንድ ስለንቦናን በአንድ ልቦና መስራትን የተግባር አንድነትን፣ ውስጣዊ የፓርቲ ዲስፕሊንን፣ የውስጠ ፓርቲ ዲሞክራሲ ማፈንን የሚፈልግ አሰራር ነው መርህ ነው። ዲሞክራሲያዊ ክርክር ማካሄድ ይቻላል እስከ ተወሰነ ሊሚት ድረስ። የመጨረሻ ግን ሀሳብ የሚጸናው የላይኛው አመራር የሚያራምደው ሀሳብ ነው። ያንን ሀሳብ የሚጋፋ መካከለኛ አመራር ወይም የበታች አመራር ካለ እንደ አፈንጋጭነት ወይም እንደ አንጃ እንደ መመስረት ተደርጎ ይወሰዳል። በዲሞክራሲያዊ ማዕከላዊነት አራት ፓርቲዎችን የያዘው ኢህአዴግ በስራ አስፈጻሚነት የሚያካሄዳቸው ሹም ሽሮች ውሃ ቅዳ ውሃ መልስ ናቸው እየተባሉ ይተቻሉ። ሰሞኑን ከከተማ ልማትና ቤቶች ሚኒስትርነታቸው የተነሱት አቶ መኩሪያ ኃይሌ መልሰው የጠቅላይ ሚኒስትር ኃይለማርያም ደሳለኝ አማካሪ ሆነዋል። ኢህአዴግ አባል ያልሆኑ ግን ደግሞ በሙያቸው ብቁ ግለሰቦችን በስራ አስፈጻሚነት ለመሾምም ዝግጁ አይመስልም። ምንም እንኳ ግንባሩ በህወሓት የበላይነት ተንጠልጥሎ የቆየ በመሆኑ መሰረታዊ የሆኑ የሀብትና የስልጣን ጥያቄዎች ጎልተው ባይወጡም፣ ውስጥ ለውስጥ ግን የሚሸራሸሩ በድርጅቶች መካከል የስልጣንና የሀብት ክፍፍል ጥያቄዎች ይህ በሆነበት ሁኔታ እነዚህን ሰዎች እነዚህን ፓርቲ ልሂቃን አግልሎ በችሎታቸው ብቻ ሌሎችን በሙያቸው በእውቀታቸው መልም እያመጣለሁ፣ ግን የድርጅቱ ስልጣን በእነዚህ ልሂቃን ስልጣን ሀብት ሲካፈሉ በኖሩ ሰዎች የመሸርሸር አደጋ ይደርስብኛል ብየርጅና ማህበራዊ መሰረት ይሳሳል፣ ከውስጤ ይሸረሸራለሁ። ይህን ስጋት ይደርስበታል። ይህንን ስጋት ሊቀርፈው አይችልም ድርጅቱ የሚመራበት መርህ ማነው? ሆነው ድርጅቱን እስከያዙት ድረስ በግምገማም አልከው በሹምሽርም አልከው የሚያመጣው መሰረታዊ ለውጥ ባለፈው ዓመት የተካሄደውን አገር አቀፍ ምርጫ በየክልሎቻቸው መቶ በመቶ ድምፅ በማግኘት ያሸነፉት በአዴን እና ኦህዴድ ዘንድሮ የተቀሰቀሰባቸውን ጥያቄዎች መመለስ፣ የህግ የበላይነትን ማስጠበቅና ህዝባቸውን ማረጋጋት ተስኗቸዋል። ሁለቱ ፓርቲዎች በህዝብ ዘንድ ያላቸው ተአማኒነትም ጥያቄ ውስጥ የወደቀ ይመስላል። በዶይቼ ቨለ የፌስቡክ ገጽ አስተያየታቸውን ያሰፈሩት አባ ጨብሳ ሁለቱም ዱቄት ናቸው ይላሉ። ጃክ ካሬስ በበኩላቸው ሁለቱም እኮ አቅም የላቸውም በራሳቸው ምንም ነገር መወሰን አይችሉም። ስለዚህ በህዝቡም ዘንድ ተቀባይነታቸው አይታየኝም ብለዋል። ሳደን ሳዶ ሳደን ፓርቲዎቹን የህወሀት ጉዳይ አስፈጻሚዎች ይሏቸዋል። አቶ ቻላቸው ታደሰ የኦሮሚያ እና የአማራ ክልሎችን በሚያስተዳድሩት ኦህዴድ እና ብአዴን እና በግንባሩ መካከል ያለው የስልጣን ክፍፍል ፍትሃዊ እንዳልሆነ ይናገራሉ። በአማራ ክልልም የበታች ካርቢዎች ያነሷቸው ጥያቄዎች ህዝብን አነሳስተው ሊሆን ይችላል። በኦሮሚያ ክልልም በተደጋጋሚ የበታች የኦህዴድ አመራሮች ለግንባሩ እና ለድርጅታቸው የበላይ አመራር ያ ቸው ተገዥነትና አመኔታ የተሸረሸረ መሄዱን በተለያዩ አጋጣሚዎች አይተናል። ያ ማለት ግን የወዴድ ማዕከላዊ አመራር ላይኛው የበአዴን ለአላይ አመራር እንደ አባል ድርጅነቱ በግንባሩ ውስጥ መሰረታዊ ጥያቄዎች እስካላነሳ ድረስ የስልጣን ክፍፍል ጥያቄ፣ የሀብት ክፍፍል ጥያቄ እስካላነሳ ድረስ በአባል ድርጅቶችና በግንባሩ መካከል መሰረታዊ የሀይል ቢዛን ንቅናቄ ተፈጥሯል ብሎ ማለት ያስቸግራል። አሁን የምናያቸው ለውጦች የበታች ካድሮች የሚያነሷቸው ናቸው። በወዴድም በአማራ ክልልም የታየው